የሩሲያውን አውሮፕላን የጣልኩት እኔ ነኝ በማለት እስላማዊ መንግስት ነኝ ባዩ ነውጠኛ ቡድን የሰጠውን ቃል ፕሮፓጋንዳ ነው በማለት የግብፁ መሪ አብዱል ፋታህ ኤልሲሲ ዛሬ ማክሰኞ አስተባበሉ። ፕሬዚዳንቱ ለቢቢሲ በሰጡት ቃል በአይሲስ ምክንያት ነው አውሮፕላኑ የወደቀው የሚለው ፕሮፓጋንዳ የግብፅን መልካም ገጽታና የተረጋጋ ሰላም ማጥለሚያና ማደፍረሻ አንዱ አካል ነው ብለው መኖኝ ሳይናይ ውስጥ የደረሰው አደጋ በግብፅ ሙሉ ቁጥጥር ስር ነው ሲሉም አስገንዝበዋል። ይህ በእንዲህ እንዳለ ግብፅ ውስጥ የሚገኙ አጣሪዎች ቅዳሜ ዕለታ የተከሰከሰውን የሩሲያ ሜትሮጀት ኤ321 ስብርባሪ እየመረመሩ ናቸው። የሩሲያ ቤተሰቦችም የ140 ሰዎችን አስከሬን ማግኘታቸው ታውቋል። የዚሁ የሩሲያ አውሮፕላን ሰለባ ቤተሰቦች የሟቾችን አስከሬን ለይተው እየተረከቡ ሐዘናቸውም እየገለጡ ናቸው። አሶሽትድ ፕሬስ እንደዘገበው የመጀመሪያዎቹ አስር አስክሬን ማንነት ተለይቶ ታውቋል አንድ የሩሲያ የአስቸኳይ ጊዜ ሁኔታዎች ሚኒስቴር ቃል አቀባይ ለአሶሽትድ ፕሬስ እንዳስረዱት በአጠቃላይ የአንድ መቶ አርባ ሰዎች አስክሬንና ከአንድ መቶ የሚበልጡ ልዩ ልዩ የሰውነት ክፍሎች ትናንት ሰኞና ዛሬ ማክሰኞ በአንድነት ሆኖ በሁለት የመንግሥት አውሮፕላኖች ወደ ሴንት ፒተርስበርግ ተጓጉዘዋል 224 ሰዎችን የጫነው አውሮፕላን ባለፈው ቅዳሜ ከግብፅ ሻርም ኤልሼቅ በተነሳ በ20 ደቂቃ ውስጥ ተሰባብሮ ሲወድቅ መንገደኞቹ በሙሉ መሞታቸው ታውቋል። ከእነዚህ መካከል ሰባቱ የአውሮፕላኑ ሰራተኞች ሲሆኑ ሶስት የዩክራይን ዜጎችም ነበሩበት።